ሳይንስና ቴክኖሎጂ ኢትዮጵያ የትራፊክ አደጋ እጅግ አሳሳቢ ደረጃ ላይ ደርሶባቸዋል ከሚባሉ ሀገራት መካከል አንዷ ናት። በሀገሪቱ በአካል ጉዳት መንስኤነት ከተመዘገቡት ውስጥ የመኪና አደጋ በመጀመሪያው ረድፍ ይቀመጣል። በማሽኖች ምክንያት የሚደርስ የአካል ጉዳትም ሌላው ተጠቃሽ ነው። የአደጋው ተጎጂዎች ወደ አቅራብ በሚገኘው ሕክምና ማዕከል እስከሚደርሱ ድረስ በመጀመሪያ እርዳታ ወቅት ለሚያጋጥም ደም መፍሰስ፣ የአጥንት ስብራት፣ የውስጥ አካላት መድማት ሕክምና ይደረግላቸዋል። የአካል ጉዳቱን ተከትሎ የሚነሱ የካሳ ክፍያና ቅሬታውን ለመፍታት የህክምና ባለሙያዎች የጉዳቱን መጠን የሚገልጽ የህክምና ማስረጃ የሚመለከታቸው የኢንሹራንስ ና ፖሊስ አካል ይጠይቃሉ። በዚህም ትክክለኛውን መረጃ ለመስጠት የህክምና ባለሙያዎች አደጋ ሲሆንባቸው ይስተዋላል። ምክንያቱም ደግሞ በወቅቱ ቅድሚያ የሰው ህይወት ማትረፍና እርዳታ በማድረጉ ላይ ትኩረታቸው ስለሚሆን ነው። አካል ጉዳተኝነት መጠን መለኪያ መተግበሪያ ሶፍትዌር ዲስቢሊቲ ሬቲንግ ሶፍትዌር ይህንን ችግር ለማቀረር ተሰርቷል። የአጥንት ህክምና ስፔሻሊስት ሐኪም የሆኑት ዶክተር ብሩክ ላምጲሶም የሶፍትዌር ፕሮጀክቱ ተመራማሪ ናቸው። ዶክተር ብሩክ አዲሱ ሶፍትዌር በአደጋ የሚፈጠር የአካል ጉዳት መጠንን ትክክለኛ ጉዳቱን አስልቶ ግልጽነት ባለው መልክና በፍጥነት ለማወቅ እንደሚያስችል ይገልጻሉ። የአካል ጉዳት ገምታችሁ ላኩ ሚል ደብዳቤ ከኢንሹራንስ ካምፓኒዎች፣ ከፖሊስ፣ ከፍርድ ቤት አንዳንዴም ደግሞ ቤት ምናምን እጣ ሲሰጥ ላይታችሁን መውጣት ይችላል፣ ደረጃ አይችልም፣ ስራ ራሱ ይሄኛው ስራ ይሆነዋል አይሆንም፣ የሚል እንደዚህ አይነት ጥያቄዎች ይመጣሉ። ይሄን የሚያይ ቦርድ አለ። እኛ ዲፓርትመንት ቺፍ ሬዚደንት ሆኜ ፋይና ይህን ነገር አይ ነበር። ለመስራት በጣም ሐኪሞቹን ይፈታተናል፣ ያደክማል። እንደ ትርፍ ስራ ነው በትርፍ ስራ ነው የሚሰራው፣ ከክሊኒካል ነገር ውጪ ማለት ነው። ብዙ ታካሚ እያለ ሰዓት ለዚህ ተመድቦ ሐሙስ ሐሙስ ይሰራል። በጣም ቅርፍ ያለ አሰራር ነው። ያደክማል። ኮንሲስተንት አይደለም። አንዳንዴ ከፍ ዝቅ ይልብኛል። ባሉ ታካሚዎች ይጨቃጨቃሉ። ለምንድን ነው ይሄ ነገር ኦብጀክቲቭ ማይሆነው ቋሚ ግን ማንም የትም ሊሰራው የሚችለው የማይሆነው የሚል ጥያቄ ውስጥ የነበረ ሲቪሉን ሰው ቋሚ አካል ጉዳት የሚያመጣበት ምንድን ነው? አምስቱን አደጋዎች ለየናቸው። መኪና አደጋ ዋናው ነው። ቀጥሎ ኮንስትራክሽንና ማሽን አስራ ስምንት አስራ ስምንት ፐርሰንት፣ ከዛ የተለያዩ ግጭቶች፣ ፍንዳታዎች፣ መውደቅ እንዲህ እንዲህ ብለን አስቀመጥን። እነዚህ ደግሞ ብዙ ጊዜ ከክስ ከጉዳት ጋር ይያዛል፣ ፍርድ ቤት ጋር ከካሳ ጋር ይያዛል። ቁጥር የሚጠየቀው ሐኪሙ ነው። ገምታ ሐኪም ይባል። ኮምፒውተር የሆነ ነገር ለዚህ መፍትሄ መስጠት አለበት የሚል ነገር ውስጥ ያደረ ይሄ ወረቀት ኢስታንቡል ከቀረበ በኋላ በተለያየ ጊዜ ከተለያዩ ሰዎች ጋር እየተገናኘን እኔም ፕሮግራሚንግ እንዲገባኝ፣ ፕሮግራመሮቹም ደግሞ አናቶሚ፣ የእኛ ሜዲካል ተርሞች እንዲገባቸው ሁለታችንም ለመቀራረብ መማማር ነበረብን። ከዛ በኋላ መግባባት ቻለን። ቡድኔን አዋቅሬ እዚሁ አፓርትመንት ይህን ነገር ለመስራት ግራ ቀኝ ማለት ጀመርን። መጨረሻ ላይ ሳምፕል፣ የመጀመሪያ እጅ ላይ ብቻ ሰርተን ሀኪሞች ዋና ጉባኤ አቀረብን። በአፍሪካም ዞረን ታንዛኒያ ቀርቧል፣ ይሄ ሞዛምቢክ ቀርቧል፣ አዋርድም አሸንፏል ይሄ ይሄ ጥናት። ከዛ ለተወሰነ ጊዜ መጽሐፉን እየጻፍኩ ቆየሁ። መጨረሻ ላይ ሁለት ሺ አስራ ስድስት በአውሮፓውያን አቆጣጠር፣ ሶስት አመት አካባቢ ይሆናል፣ ወደ ስራ ገባን። እንግዲህ ብዙ ነገር ጨርሰን ባለፈው አቅርበ ነው ነበር ለምን ይሄ ቁጥር ተሰጠው? የትኛው የትኛው ጉዳትን የገባለት ቬሪፋይ ማድረግም ቁጭ ብሎ ቤቱም ይችላል፣ ኢንሹራንሶች ይችላሉ፣ ፍርድ ቤት ይችላል፣ ዳኞች፣ ፖሊሶች፣ ሁሉም ለማረጋገጥ ይችሉታል። ይሄ ግልጽነትን ባጎላ መልክ፣ በፈጠነ መልክም እኛም ሳንሳቀቅ፣ ብዙ ታካሚም በአንዴ ልናስተናግድም በሚያስችል መልክ ጥያቄያችን መልስ ይመልሳል ብለን የምናስበው ፕሮጀክት ዶክተር ብሩክ አያይዘውም የአካል ጉዳት መለኪያ ፕሮጀክት ለሶፍትዌሩ አጋዥ መጽሐፍ በተያያዥነት እንዴት መጠቀም እንደሚቻል የሚያትት መጽሐፍ ለህትመት እንደሚበቃም ጠቁመዋል። ይሄ ዲስአብሊቲ ሬቲንግ ፕሮጀክት ኢትዮጵያ የሚለው ስድስት ቴማቲክ ኤሪያ ያለው መጽሐፉን መጽሐፍ ነው። አንድ ፕሮጀክት አንድ መጽሐፍ። ድራፍቱ ታትሟል፣ ተሰራጭቶ ኮሜንት ተደርጓል። ፋይናሉ ይወጣል። ከዚህ ጋር ስድስት መቶ ሰላሳ ዘጠኝ አልፏል። ከዛ የሚቀጥል ሶስተኛው ደግሞ ይሄ ሶፍትዌሩ ነው። አራተኛው ፕሮጀክት የሶፍትዌሩ ዩዛቢሊቲ እንዴት ነው የምንጠቀመው? ዳታ ባካፕ የምንይዘው? ኦፍላይን ኦንላይን፣ እንዴት ነው የምንሰራው? ኢንተርኔት ሲኖር ሳይኖር፣ ሴንትራሊ እንዴት እንቆጣጠረዋለን? ሰኪሪቲ ሹ። ይሄ አንድ ፕሮጀክት ነው። ራሱ እዚህ ላይ ነው ብዙዎቹ አይቲዎቹ ያሉት። አምስተኛው ፌዝ ደግሞ ጋይድላይኖቹንና አዋጆቹን ደንቦቹን፣ ምንም ስለሌለ እነዚህን ከሌሎች ስቴክሆልደሮች ፓርላማ፣ ሶሻል ስታንዲንግ ኮሚቴ ጭምር ኢንቮልቭ አድርገን ይሄን ማጸደቅ ነው። መጨረሻ ላይ ላውንቺንግ እና አስተዋውቆ ኢቨን ማርኬት ብልም ስለሆነ ይሄ ነገር እነዚህ እነዚህ ሾዎች ፋይናል ፌዝ ስድስተኛው ፌዝ ላይ አድሬስ ይሆናሉ። በየግሩፑ እንደየመልካቸው ብዙ ሰዎች አሉ። ሁሉም ኢትዮጵያውያን ናቸው። ሊሊያ ሊሚካኤል ሷት ቅር የምታደረገ ኤንፒኤች ባክግራውንድ አላት። ማኔጅ ማድረግ ይሄንን ማለት ነው። ቀጥሎ ፕሮግራም የሚያደርጉት ሁለት ጠንካራ ዴቨሎፐሮች አሉ። ሌላም ሶፍትዌሮች የሰሩ ሶፍትዌሩ የአካል ክፍልን በሲስተሙ መዝግቦ ጉዳቱ ምን ያህል እንደሆነ አስልቶ እንደሚያስቀምጥ ዶክተር ብሩክ ጠቅሳሉ። እያንዳንዳቸው የሚመደብ የመገጣጠሚያ፣ የአጥንት፣ የጅማት፣ የነር፣ የአንጎል ክፍል አለ። እነዚህ ሁሉ ቁጥር አለ። አንዱ ሲጎር፣ አሁን አውራጣት ሲቆረጥ ከስሩ ሚደርስብሽ በየቀኑ እንቅስቃሴዎች ላይ የሚደርስብሽ ኢፌክት አለው ይሄ ሁሉ ቁጥር አለ። ኮምፕሌክስ ሊስት ኦፍ አክቲቪቲስ አሉ ለነሱ ምን ያህል ዲሴብል ያደርጉሻል። ይሄ ቢጎል፣ ያ ቢጎል፣ ያኛው በማን ይካሳል፣ ይሄኛው ውስጥ በምንም አይካሰው የትኛው ነው ምናምን ተብሎ ሁሉም አሉ። እነዚህ በሙሉ ሊስት ዲሆኑና ቁጥራቸው በየሲስተሙ ነንበር ዲሆናል። እነዚህ በደረሰው ጉዳት ምክንያት ምን ያህል ቁጥሩ ምን ያህል አፌክት ዶ መሻል የሚለው ፐርሰንታል ሶፍትዌር ማለት በሶፍትዌር ፕሮጀክቱ ላይ ከተሳተፉት ባለሙያዎች የሶፍትዌር ባለሙያ የሆኑት አቶ ዳግም መልኬ ናቸው አዳዲስ ሶፍትዌሮችን በመጠቀም እንደተሰራና የሶፍትዌሩ ይዘት ጥሩ እንደሆነ ይናገራሉ። ሶፍትዌሩ እኔና ጓደኛ የተሳተፍንበት ብዙ ቫይትሬሽኖች ነበሩ። በፊት ተማሪዎች ሆነን ጀምሮ ነበረ ስናሳድግ የመጣ ነው ማለት ነው። ከዶክተር ቡሩ ጋር በመተባበር ማለት ነው ወይ ቤዝድ አፕሊኬሽን እስኪሆን ድረስ አዳዲስ የመጡ ቴክኖሎጂዎችንም እየተጠቀምን ነው፣ እየሰራ ነው። በሶፍትዌርነቱ ያው በጣም ጥሩ ይዘት ያለው ነው። ማለት ሶፍትዌሩን ከፍተው ምን አካሉ የትኛው እንደተጎዳ ከመረጡ ሶፍትዌሩ ካልኩሌሽኑን ስቴፕ ባይ ስቴፕ ሰርቶ ያወጣላቸዋል ማለት ነው። ወደ ሶፍትዌርነት ስትቀይሪ የጉዳቶቹ ወደ ቁጥር ይተካሉ። ለምሳሌ አንድ ሰው ጣትን ተቆረጠው ይባል እነዚህ አካል ክፍሎች ይኖራሉ፣ ሶፍትዌር ውስጥ ዲፋይን ተደርገው ማለት ጣቱ የትኛው ጣቱ ነው? የቀኝ ነው የግራው? ምክንያቱም ዋጋው ሊለያይ ስለሚችል ማለት ነው። ያው ኮንፊገር ማድረግ እንዲቻል ተደርጎ ነው የተሰራው። ከዛ ደግሞ የጣቶች ደግሞ በአናቶሚ እነሱ ሌብል አላቸው። አንድ ጣት ራሱ ይከፋፈላል። እዛ ድረስ ሶፍትዌሩ በዲቴል ገብቷል ማለት ነው። ይሄ የአንድ ሰው አካል የተለያየ የአካል ክፍል ሲጎዳም ሩል አለው። ለምሳሌ እጁና እግሩ ከሆነ የተጎዳው ወይም ፋይሉ ላይ ከሆነ ጉዳት እኛ ደግሞ እነዚህን ሁሉ ሩሎች ተረድተን አንብበን ወደ ያው ሩል ስለሆነ ቀላል ነው፣ ወደ ፕሮግራሚንግ ላንጉጅ ለመቀየር። የኢኖቬሽንና ቴክኖሎጂ ሚኒስተር ሚኒስትር ደኢታ ዶክተር ሹመቴ ግዛው የአካል ጉዳት መለኪያ ሶፍትዌሩ ስራው ተጠናቆ በሀገሪቱ ሁሉም ሆስፒታሎች ከወራት በኋላ ይተገበራል ብለዋል። ከጤናው ዘርፍ የደገፍናቸው የምርምር ፕሮጀክቶች ጥቁር አንበሳ ሆስፒታል ባሉ በእነ ዶክተር ብሩክ ዋና ተመራማሪነት የሚመራ የዲሰቢሊቲ ሬቲንግ ሲስተም የአካል ጉዳትን መጠን ማወቂያ ሶፍትዌር እና ሌላም ደግሞ ተጨማሪ ጋይድ አለው ማለት ነው። ስለዚህ ይሄንን የአካል ጉዳተኝነትን መጠን የሚያሳውቅ መጠኑ ምን ያክል ነው? ከዜሮ ጀምሮ ከመቶ ፐርሰንት እጅግ በጣም ሳይንሳዊ በሆነ መንገድ ያንን ለክቶ የሚናገር ይሄ አካል ይሄን ያክል ጉዳት ደርሶበታል፣ ስለዚህ ቀጣይ መሆን ያለበት ይሄ ነው ብሎ ለሐኪሞቹ መናገር የሚችል አይነት አሰራር ነው። ከተመራማሪዎቹ ያገኘ ነው የምርምር ውጤት የሚያሳየው የመጀመሪያ የሆነ ሌሎች ሀገሮች የተለያየ አሰራር ስርዓት ቢኖራቸውም እንኳን እንደዚህ ጋይድ ቡኩን እና ሶፍትዌሩን አንድ ላይ አቀናጅቶ የሚሰራ የመጀመሪያው ሲስተም እንደሆነ ነው ያረጋገጥ ነው። የመጀመሪያ የሙከራ ስራው የላቦራቶሪ ስራው አልቆ ወደ ትግበራ እንዲገባ ያው ዳይሬክሽን ሰጠን። ወደ ትግበራ ገብቷል ማለት ነው። ስለዚህ ከተወሰኑ ወራት በኋላ ሙሉ ለሙሉ የትግበራ ስራውን ጨርሶ ኢትዮጵያ ውስጥ ባሉ ሁሉም ሆስፒታሎች ይተገበራል ማለት ነው። የተለያዩ አካላትን የፍትህ ዘርፉን፣ ሐኪሞችን፣ ተጎጂውን አካል ካሳ የሚከፍሉ ይህንን ሁሉ ሊያስተማምን የሚችል የአሰራር ስርዓት ነው ማለት ነው የተዘረጋው። ይኸው የአካል ጉዳት ልኬት ሶፍትዌር ሊያስተማምን የሚችል የአሰራር ስርዓት ሊሆን እንደሚችል ነው ዶክተር ሹመቴ የገለጹት። አስር ዓመታትን የፈጀው የአደጋ መጠን መለኪያ ሶፍትዌር ለችግሩ ቁልፍ መፍትሄ ይሆናል ተብሎም ይታሰባል። የአካል ጉዳተኝነት መጠን መለኪያ መተግበሪያ ሶፍትዌርን አስመልክቶ ያዘጋጀንላችሁ ፕሮግራም ይህን ይመስላል። ነጃት እብራሂም ነበርኩ።